የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ኅዳር 13 2017 ዓ ም ዝግጅታችን ጀመረ። በደቡብ ኢትዮጵያ ክልል ኮሬዞን ደሞዛችን ያለአግባብ ተቆርጧል ብለው ተቃውሞ ከውጡ መምህራን መካከል ከስልሳ በላይ ለእስር እንደተዳረጉ ተሰምተዋል። Wezir Omasol Abraham Tanagrol. Yen yadem oza yin mellet iske zoni sitte yiki mellet akten dinir tisiak onno. Men mirano kini wode isir beti buz. Bizu men mirano kini wode sim sabeti men mirano kini isir beti anlu. Ude yin yadem oza si korret tem oza yin mellet bile. Kini te yik imbi bilo timir ti akome za men mirano kini በእስር ከሚገኙት መምህራን መካከል የሁለቱም ባለቤቶች ነው። ቀደም ብለን የሰማናቸው ሙሉ ዘገባ በምሽቱ ተካቷል። ጤና ይስጥልኝ፣ እንደምን አላችሁ፣ እንደምን አመሻችሁ። ይህን ይህንንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም እመራለሁ። አለው በቅንብሩ አብራኝ የምታመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆይሁን አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች ይናገራችሁ ድርጅት ደስታ ይጠብቃችኋል። በድጋሚ እንደምናመሻችሁ አድማጮች የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በደቡብ ሱዳን ከተማ ጁባ ትላንት ሐሙስ ማምሻውን ከባድ ተኩስ እንደነበረ ተገለጸ። ተኩሱ የተሰማው የጸጥታ ኃይሎች የቀድሞ የደህንነት ኃላፊውን በቁጥጥር ስር ለመዋል ከተንቀሳቀሱ በኋላ መሆኑን ለተባበሩት መንግስታት ሰራተኞች ከተላከው የደህንነት ጥንቃቄ ማሳሰቢያና ከሮይተርስ ዘጋቢዎች ለማወቅ ተችለዋል። ፕሬዚደንት ሳልቫኪር እንደ ኤሮፓ አቆጣጠር ባለፈው ጥቅምት ወር መጀመሪያ ላይ የደህንነት ኃላፊው ኦካል ኮር ኩክን ከኃላፊነታቸው እንዳሰናበቱ ተዘግቧል። ፕሬዚደንቱ ደቡብ ሱዳን እንደ ኤሮፓ አቆጣጠር በ2011 ዓ.ም ከሱዳን ነፃ ከወጣችበት ጊዜ ጀምሮ ብሔራዊ የደህንነት ተቋሙን ሲመሩ በቆዩት ኩክ ምትክ የቅርብ አጋራቸውን ሾመዋል። የሰራዊቱ ቃል አቀባይ ሜጀር ጀኔራል ሉል ሮኢ ኮአንግ የቀድሞ የደህንነት ሹሙ አለመታሰራቸውን ገልጸው ተኩሱ በተሰማበት ጊዜ ሁሉ መኖሪያ ቤታቸው እንደነበሩ ተናግረዋል። ተንታኞች የደህንነት ኃላፊው ከቦታ መነሳታቸው ደቡብ ሱዳን ውስጥ የስልጣን ፍትጊያ መኖሩን ያመላክታል ብለዋል። ኃላፊው የተነሱት ሳልቫኪር የሚመሩት የሽግግር መንግስት በመጪው ታሳስ እንደሚካሄድ የገለጸው ምርጫ ለሁለተኛ ጊዜ መራዘሙን ባስታወቀው ሳምንታት ውስጥ ነው። የዓለም አቀፍ ወንጀል ፍርድ ቤት የጋዛን ጦር አስመልክቶ የእስር ማዘዣ ባወጣ ማግስት ዛሬ አርብ በሰሜን ጋዛ የሚካሄደውን የተጠናከረ ጥቃት የቀጠለው የእስራኤል ጦር እንደ ኢሮፓ አቆጣጠር ጥቅምት 7 2023 ዓ ም እስራኤል ውስጥ በተፈጸመው አሰቃቂ ጥቃት የተሳተፉ ሁለት የሐማስ አዛዦችን ጨምሮ አምስት የሃማስ ታጣቂዎችን መግደሉን አስታውቋል። ትላንት ሐሙስ ዓለም አቀፉ ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የቀድሞ የመከላከያ ሚኒስትራቸው ዮአፍ ጋላንት ረሃብን ብለ ጦርነት መጠቀሚያ የማዋል ወንጀልና በተከበበችው ጋዛ በሚገኙ ፍልስጤማውያን ላይ በሰብአዊነት ላይ የተፈጸመ ወንጀል ኃላፊነት ሳይኖርባቸው አይቀርም ብለዋል። የሄጉ ዓለም አቀፍ ፍርድ ቤት የሰጠው ውሳኔ ከተለያዩ የዓለም ሀገሮች የተለያዩ አስተያየቶችን አስከትሏል። አንዳንድ መሪዎች የእስር ማዘዣ የወጣባቸው እስራኤላውያን ወደ ሀገራችን ግዛት ከገቡ በቁጥጥር ስር እናውላቸዋለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ሌሎች መሪዎች በበኩላቸው የእስራኤል መሪ በጸረ ሴማዊ የእስራኤል ጥላቻ የተመራና ትርጉም የሌለው ሲሉ የጠሩትን ውሳኔ ተቃውመዋል። አድማጮች ዜና የምተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቻይና ኢኮኖሚያዋን ለማነቃቃት ከቪዛ ነጻ አገልግሎታን እያስፋፋች ነው። ቻይና የተቀዛቀዘ ኢኮኖሚያዋን በማነቃቃት የቱሪዝምና የንግድ ተጓዦችን ለማሳደግ እንደ ኤሮፓ አቆጣጠር ከዳር 30 ጀምሮ ለዘጠኝ ተጨማሪ ሀገራት ዜጎች ነጻ የመግቢያ ቪዛ እንደምትሰጥ አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሌንጂያን ዛሬ አርብ እንዳስታወቁት ከዳር 30 ጀምሮ ቡልጋሪያ፣ ሮማንያ፣ ማልታ፣ ክሮሽያ፣ ሞንቴኔግሮ፣ በሰሜን መቄዶኒያ፣ ኤስቶኒያ፣ ላቲቪያ እና ጃፓን ተጓዦች ያለ ቪዛ ወደ ቻይና ሊገቡ ይችላሉ። ታይላንድና ሌሎች አገራት ቱሪዝምን ለማበረታታት ለቻይና ተጓዦች ከቪዛ ነጻ የሆኑ ፖሊሲዎችን ተግባራዊ አድርገዋል። በዚህ አመት ከሐምሌ እስከ መስከረም ባሉት ሶስት ወራት ውስጥ ስምንት ነጥብ ሁለት ሚሊየን የውጭ ዜጎች ወደ ቻይና የገቡ ሲሆን ከእነዚህ ውስጥ አራት ነጥብ ዘጠኝ ሚሊየን ያህሉ ከቪዛ ነጻ ተጠቃሚዎች መሆናቸው በአሶሺየትድ ፕሬስ ዘገባ ተመልክተዋል። ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፍሎሪዳ የቀድሞ ጠቅላይ አቃቢ ሕግ የነበሩትን ፓም ቦንዲን ለጠቅላይ አቃቢ ሕግ አጭተዋል። የቀድሞው የምክር ቤት አባል ሪፐብሊካኑ ማትጌትስ ራሳቸውን ከእጩነት ማግለላቸውን ትላንት ሐሙስ ማስታወቃቸውን ተከትሎ ትራምፕ አዲስ እጯቸውን አቅርበዋል። ቦንዲ የትራምፕ የረዥም ጊዜ አጋር ሲሆኑ ፕሬዚደንት ሳሉ ከስልጣናቸው እንዲነሱ በቀረበባቸው ክስ ከቆሙላቸው ጠበቆች መካከል አንዷ እንደነበሩ አሶሺየትድ ፕሬስ ዘግበዋል። በቀድሞ የትራምፕ አስተዳደር ባልደረቦች የተቋቋመው የአሜሪካ ትቅደም ፖሊሲ ተቋም ሊቀመንበር መሆናቸውን ዘገባው አመልክተዋል። በመጨረሻም በአርጀንቲና ፕሬዚደንቱና የእግር ኳስ ማህበሩ እየተወዛገቡ ነው። እነ ማራዶናና ሊዮኔል ሜሲ የመሳሰሉ የዓለም ኮከብ ተጫዋቾችን ባፈራችውና ሶስት ጊዜ የዓለም እግር ኳስ ሻምፒዮና በሆነችው አርጀንቲና የአገሪቱ ፕሬዚደንት ጃቪየር ሚሌና የአርጀንቲና እግር ኳስ ማህበር ፕሬዚደንት ክላውዲዮ ታፒያ የእግር ኳስ ክለቦች የንግድ ድርጅቶችን መልክ ይዘው እንዲዋቀሩ ይፈቀድላቸው ወይስ አይፈቀድላቸው በሚል በእግር ኳስ ቡድኖች አደረጃጀት ላይ እየተወዛገቡ ነው። ፕሬዚደንት ሚሌ ክለቦቹ የእንግሊዝ ፕሪሚየር ሊግ አደረጃጀትን ተከትለው ኃላፊነቱ የተወሰነ የግል ኩባንያ ወይም ማህበር ሆነው በንግድ መልክ እንዲደራጁ ቢፈልጉም የእግር ኳስ ፕሬዚደንቱ አይደግፉትም። የእግር ኳስ ፕሬዚደንት ታፒያ ክለቦች በአባሎቻቸው ባለቤትነት የተያያዙና የሚተዳደሩ ሆነው እንዲቀጥሉ የሚፈልጉ ሲሆን ለአክሲዮን መቅረብም ሆነ ለባለሀብቶች ሀብቶች መሸጥ የለባቸውም ባይ ናቸው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የአርጀንቲና መንግስት በእግር ኳስ የሚያደርገውን ጣልቃ ገብነት እንደማይቀበሉት በመግለ ለመግለጽ አስጠንቅቀዋል። ተቺዎች የአርጀንቲና እግር ኳስ በሙስና በደካማ አሰራርና ገና ብቅ ያሉት ወጣት ተጫዋቾችን አስቀድመው በመሸጥ ላይ ያተኮረ ነው ሲሉ ይከሱታል። አድማጮች፣ ለምሽቱ የተመደበው የአርብ ምሽት የዜናው ክፍለ ጊዜያችን በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ሀብታሙ ስዩም ይጠብቃቸዋል። ደረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ የዌብና ማኅበራዊ ድረገጽ አቀናባሪያችን አበባየሁ ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን ተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሁፍ ምልክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንም ተጠቀሙ። አሁን ግን ወደ ዕለቱ አብይ ርዕስ ጉዳይ እንሻገር። በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማል ወረዳ ከፍላጎታችን ውጭ ደሞዝ መቆረጡን በመቃወም ስራ የማቆም አድማ ያደረጉ 66 መምህራን መታሰራቸውን ቤተሰቦቻቸውና መምህራኑ ተናግረዋል። የወረዳው አስተዳደር ሌሎች መምህራንን በማሳመጻቸው የታሰሩ መምህራን አሉ ብለዋል። ዮናታን ዘብዴዎስ ዝርዝር አለው። ከህዳር 11 ቀን 2017 ዓ ምት ጀምሮም በወረዳው ከታሰሩት 66 መምህራን ውስጥ ባለቤታቸው እንደሚገኙበትም ወይዘሮ ማስተዋል አብርሃም ተናግሯል። የእኛ ደሞዛችን ይመለስ እስከ ዞን ሲጠይቅ መልስ አተንት ምህርት ሲያቆም ነው መምህራኖቹን ይዘው ወደ እስር ቤት ያስገቡት። ብዙ መምህራኖቹን ወደ ስልሳ ቤት መምህራኖቹን እስር ቤት ያሉት መቼ ነው ታሰርቡት? ረቡዕ ይለት አካባቢው ነውጥ ላይ ነው ያለው። ከትላንት ወዲህ እስከ ከሮቡዕ እስከ ዛሬ ድረስ ነውጥ ላይ ነው ያለው። ፖሊሶች መምህራኖቹን ገርሰው ሰድበው መምህራኖች ሁከታ ላይ ነው ያለው። ከናሴ ሁለት ሺህ አስራ ስድስት ዓመተ ምህረት ጀምሮ ከፍላጎታቸው ውጪም ደሞዝ መቆረጡን ጠቅሰው እንዲመለስላቸው ያቀረቡት ጥያቄ ምላሽ ባለማግኘቱም የሥራ ማቆም አድማ አድርገው እንደነበር ያስታውሱት። ሌላ ባለቤታቸው የታሰሩባቸው ወይዘሮ አስተራበበም እስሩ አድማን ተከትሎ የመጣ መሆኑም ጠቁሟል። ባለታስሮ እስር ቤት ነው ያለው። ወረዳው ወደ ደሞዛችን ሲቆረጥ ተሞዛችን ይመለስ ቢለ ስንጠይቅ እምቢ ብሎ ትምህርት አቆመ እዛ መምህራኖች ስር ቤት አስገ በወረዳው ስር ስድስት መቶ ሰማንያ ሦስት መምህራን እንደሚገኙ የገለጹት ሌላው መምህር አቶ ወረደዋ ኪሶም ከስልሳ በላይ የሚሆኑ መምህራን በእስር ላይ እንደሚገኙ ተናግሯል። መምህራኖች በመታሰርብ ላይ ይገኛሉ። እንግዲህ አሁን ባለው ሳርማ ወረዳ ፖሊስ ፍትብት ማረፊያ ስር ስልሰት የእስረኛ መምህራኖች አሉ። ስለዛ መፍትሄው የሚያወራ አንድም የለም። አቶ ወረዳ ከደሞዛቸው ጋር በተያያዘ የተፈጠረውን ውዝግብናም የእስሩን ሁኔታ አስረድተዋል። መንግስት ሰራተኞች ማለትም መምህራን፣ ርዕሰ መምህራንና ሱፐርቫይዘሮችን ያወያዩ የሳርማ ወረዳ ትምህርት ቤቶች ጽህፈት ቤት የመምህራንን ደሞዝ ሀያ አምስት ፐርሰንት ቆርጠዋል የሚል ደሞዝ የቆረጡበትን ምክንያት መምህራን በመምህራን ማህበር አማካይነት ለወረዳ መምህራን ማህበር አቅርበው የወረዳ መምህራን ማህበር ለወረዳ ትምህርት ጽህፈት ቤት ለወረዳዋና ለወረዳ ዋና አስተዳደር እንዲሁም ለፓርቲ ጽህፈት ቤት ቢያቀርብም የምታመጡት ነገር የለም እኛ የላክናቸው ካድሬዎች አስማምቶ በመጡት መሰረት ነው የመዛቱን የቆረጥ ነው የሚል ምላሽ ነው የሰጡት። ወይዘሮ አስተር ባለቤታቸውን ጨምሮ ከእርሳቸው ጋር የታሰሩ ሰዎች መደብደባቸውና መቁሰላቸውንም ገልጿል። ፖሊስ ገርፎ ተጎተው ብዙ መምህራኖች እኔም ላይ ነው ያለው። ሐኪም ቤት ሲሄዱ ለመሄድ ሲጠይቁ አይሰጡም መልስ፣ አትወጡም ብሎ ከልክለው እዚህ እስር ቤት ብቻ ነው ያለው እስር ቤት ነው ያሉት፣ የተጎዱትን ያልተጎዱትን እስር ቤት ነው ብዙ መምህራኖች ያሉት። ወይዘሮ ማስተዋል በበኩላቸው ሕክምና ስለመከልከላቸውም አመልክተዋል። በፖሊስ የተጎዱ ልጆች አሉ፣ መምህራኖች አሉ ተጎተው ሐኪም ቤት ለመሄድ ሲጠይቁ ውጣት አይቻልም ተብሎ እስከ አሁን የተጎዱ ሰዎች መምህራኖች ብዙ አሉ። በታሰሩ መምህራን ላይ የሰብአዊ መብት ጥሰት ተፈጽሟል ያሉት አቶ ወረዳ በበኩላቸውም አሁንም የተቆረጠብን ደመወዛችን ካልተመለሰም ወደ ሥራ እንመለስም። በመማርና ማስተማር ሂደት ላይ እንዲሁም በተማሪዎች ውጤት ላይ ለሚደርሰው ችግር ተጠያቂው የሳርመላይ ወረዳናም የኮረዞን መንግስት ባለስልጣና ናቸው ብሏል። ሲቀጥል ደግሞ ያለ አገባብ ያለኛ ስምምነት እኛን ሳያወያዩ የቆረጡትን ሀያ አምስት ፐርሰንት ደሞዛችን አሁን በዚህ ኑሮ ውድነት የሀገራዊ ጉዳይ አሳሳቢ የሆነ ሀገራዊ ጉዳይ በሌለበት ወይም ዞናዊ ባልሆነ አንድ ወረዳ መንግስት የምታመጡት ነገር የለም። ይሄ የኔ መዋቅር ነው። የኔ መዋቅር በኔ ደንብና መመሪያ ነው የሚፈታው የምለውን አቋም ወደ ጎን በመተው ደሞዛችን እንድመለስ እና እኛ መምህራኖች ወደ ተግባራችን ለመመለስ ስለምንፈልግ ይህ ሚዲያ ለምንመለከተው አካል እንዲያሳውቀን በፊትና እንጠይቃለን። የኮረዞን መምህራን ማህበር ሊቀመንበር አቶ ተስፋዬ ጨባጮም የመምህራኑን ይስር አረጋግጧል። ጉዳዩ በቢሮቸው መቅረቡና አጣሪ ቡድን ወደ ስፍራው መላካቸውንም ጠቁሟል። ሳንወያይ ነው እየተቆረጠብን የሚል ጥያቄ ሲያነሱ ነበር። ትላንት አሁን ከሀምሳ በላይ ነው የታሰረው። መጀመሪያ ከነበረው በላይ ወደ ሰልሳ ስድስት ነበር እስከ ማታ የነበረኝ መረጃ። አቶ ወረዳ በወላጆችና በተማሪዎች ፊት በመደብደባችን ለስነ ልቦና ጉዳት ተደረገናልን ብሏል። የመማር ማስተማር ስራ ትላንትና ከህዳር አስራ አንድ ጀምሮ ቆሟል። አሁን እየተደበደበ ያለው መምህር፣ እየተባረረ ያለው መምህር፣ በዱላ እየተመታ ያለው መምህር ነጊህ በህብረተሰብ ልጆች ፊት በምን አይነት መልኩ ነው የሚቆመው? የዞኑ ትምህርት መምሪያ ኃላፊ አቶ ሰረባ ሻግሬም የታሰሩ መምህራን መኖራቸውን አረጋግጧል። ስራቱ በወረዳው አስተዳደር መፈጸሙን አክለዋል። ደሞዛቸው ተቆርጦ ከሁለት ወር ነው ከሶስት በኋላ ነው ይህን ነገር የተነሳው እሱን ነው ለማጣራት ሞክሬ፣ ደሞዝ ነው ይላሉ፣ ግን ውስጥ ምን ሌላ ነገር አለ የሚለውን ነገር ጣራ። አሁን እነሱ ተስማምተው ከቆረጡ በኋላ የጎርካና የከተማ አስተዳደር እነሱ በቆረጡት ልክ ስላልቆረጡ ነው ላካ። እነሱ የእነሱ ካልተቆረጠ የእኛ ገንዘብ የሚመለስ አይነት ነው ጥያቄያቸው። ለምን ተቆረጠ የምን እንዳልሆነ ስላጣራሁ ነው። አሁን ግማሹ በቃ የእኛ ልጆች ናቸው ቆርጠ ይፈጠናል የምል ነው። ግማሹ ለምን የምል ነው። የሆነ ሁለት ቦታ ተከፍለዋል። ስለዚህ ይሄ ፍላጎት የተቆረጠ ፍላጎት ያለው ገብቶ ሲያስተምር እነዚህ ደግሞ ፍላጎት የሌላቸው ገፍታችሁ ማስተማር የለባቸውም የሚል ነው። በቃ ግጭቱ እንድታሰሩ መነሻ ይሄ ነው እንጂ ደሞዛችን ተቆረጠ በሚለው ነገር ብቻ አይደለም። የስሩ ተገቢነት እንደሌለው ከአመራሩ ጋርም ተነጋግር ያለ የሰርማላ ወረዳ አስተዳዳሪ አቶ ጎሹ ጌታቸው የመምህራን መታሰር አረጋግጧል። መምህራን ሲያስተምር የነበረውን አስተማሪ ማስተማር አትችሉም ብለው እኮ ቤት መምህር የታሰረ። የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በዞኑ መምህራን መታሰራቸውና መደበደባቸውን የሚያመላክት አበብታ ለማህበሩ መቅረቡን ገልጿል። በወረዳው የሚገኙ 683 መምህራን ከኅዳር 11 ቀን 2017 ዓ.ም ጀምሮ ሥራ የማቆም አድማ በመምታታቸው በ27 ትምህርት ቤቶች ትምህርት መቋረጡንና 8974 ተማሪዎች ከትምህርት ገበታ ውጭ መሆናቸውን ከዞኑ የመምህራን ማህበር ጽህፈት ቤትና ስማቸውና የሥራ ኃላፊነታቸው እንዲጠቀስ ያልፈለጉ በዓለሙ ያስታውቀዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ አፋር ክልል ይወስደናል። በአፋር ክልል አዋሽ ፈንታሌ አካባቢ ደጋግሞ የደረሰው ርዕደ መሬት በትምህርት ቤቶች ላይ ጉዳት በማድረሱ ከ600 በላይ ተማሪዎች ዛፍ ጥላ ስር ለመማር መገደዳቸውን የወረዳው የትምህርት ጽሕፈት ቤት አስታወቀ። በርዕደ መሬቱ ጉዳት ከደረሰባቸው ትምህርት ቤቶች ውስጥ በዋናነት የሚጠቀሱት የሳቡሬ አንደኛና ሁለተኛ ደረጃ ትምህርት ቤቶች የደረሰው ቁሳዊ ጉዳት የመማር ማስተማር ሂደቱ ላይ ተጽዕኖ ከማሳደሩ ባሻገር በመቶዎች ለሚቆጠሩ ተማሪዎች ትምህርት ማቋረጥ ምክንያት መሆኑም ተገልጿል። መስፍን አራጌ የዚህን ጉዳይ ዝርዝር ይነግረናል። በአፋር ክልል አዋሽ ፈንታሌ ወረዳ ከመስከረም ወር ጀምሮ በርዕደት መለኪያው ሬክተር ስኬል ከአራት ነጥብ አምስት እስከ አራት ነጥብ ዘጠኝ ያስመዘገበ ርዕደ መሬት ተደጋግሞ መከሰቱን የአካባቢው አመራሮች አረጋግጠዋል። ይህን ተከትሎም በመሠረተ ልማትና በጤፍ ማሳ ላይ ጉዳት መድረሱ ተመላክተዋል። ጉዳት ከደረሰባቸው ተቋማትም ትምህርት ቤቶች ቀዳሚውን ስፍራ እንደሚይዙ የአዋሽ ፈንታሌ ወረዳ ትምህርት ጽህፈት ቤት ኃላፊ ሙሳ ሀሰን ለአሜሪካ ድምጽ ገልጸዋል። አጠቃላይ አራት ትምህርት ቤት ነው ከፍተኛ ጉዳት የደረሰባቸው በተለይ በዋንና የሳብሬ ሁለተኛ የሁለተኛ ደረጃ ትምህርት ቤትና የዑንጋይቱ አንደኛ ለመካከለኛ ደረጃ ትምህርት ቤት፣ እነዚህ ሁለቱ ትምህርት ቤቶች በከፍተኛ ሁኔታ ጉዳት ደርሶባቸዋል። የመማሪያ ክፍሎቻችን በጣም በከፍተኛ ደረጃ ተሰጣጧል፣ ተሰባብረዋል፣ አገልግሎት የማይሰጥበት ሁኔታ ላይ ነው። ደ መሬቱ በሁለት ትምህርት ቤት ግቢ ውስጥ ነው የሚያልፈው መሬቱ ሰንጥቆ፣ ያው የትምህርት ቤት ግቢውን ጭምር ሰንጥቆታል፣ እና እዛ ትምህርት ቤቶቻችን ላይ ያለው ሁኔታ ትንሽ ሲቪር ነው። እጅግ በጣም ማረባረብ ይጠይቃል በአሁኑ ሰዓት ላይ። ኃላፊው እንዳሉት በመቶዎች የሚቆጠሩ የቅድመ መደበኛና የአንደኛ ደረጃ ተማሪዎች በአሁኑ ሰዓት ትምህርታቸውን የሚከታተሉት በዛ ዛፍ ጥላ ስር ነው። አሁን ዛፍ ስር እየተማሩ የሚገኙ ከስድስት መቶ በላይ ተማሪዎች ናቸው። ብላክቦርዶችን ወደ ውጭ አውጥተን ዛፍ ጥላ ስር የማስተማር ስራ እያስተማረን እንገኛለን። ተማሪዎቻችን ላይ እና መምህራኖቻችን ላይ ጉዳት እንዳይደርስ ማለት ነው። ክፍሎቹ ከደረሰባቸው ጉዳት አንጻር ለመማር ማስተማር በአሁኑ ሰዓት ምቹ ካለመሆናቸው አንጻር የጥገና ስራዎችን በከፍተኛ ደረጃ ይፈልጋል። አሁንም የመሬት መንቀጥቀጡ ባልተረጋጋበት ሁኔታ ደግሞ ያ ሜንቴናንስ የመስራት ስራ ትንሽ አዳጋች አድርጎታል። ኃላፊው ጊዜያዊ መፍትሄዎችን በመስጠት የመማር ማስተማር ሂደቱን ለማስቀጠል ጥረት እየተደረገ ነው ብለዋል። ከክልል ትምህርት ቢሮ እንዲሁም ከትምህርት ሚኒስቴር እና ከዩኒሴፍ ጋር በመተባበር በተለይ የዑንጋዊቱ አንደኛ ደረጃ ትምህርት ቤት ላይ አብዛኛው ህጻናቶች የሚበዙበት ትምህርት ቤት በመሆኑ በአንጻር እነዚህ ህጻናት ትምህርት ቤት ዛፍ ስር ማስተማሩ አንደኛ ለፀሐይ የመጋለጥ ሁኔታዎች ስላሉ በበቂ ሁኔታ ትምህርታቸውን ለመቅሰም ትንሽ ያስቸግራቸዋል። ስለዚህ ያንን ለመከላከል በተለይ ሁለት ትላልቅ ድንኳኖችን ከክልል ትምህርት ቢሮ ከዩኒሴፍ ጋር በመተባበር አምጥቶልን በአሁኑ ሰዓት ላይ ኦልሞስት ከሁለት መቶ በላይ ተማሪዎች ጥላ ስር የነበሩትን ወደ ድንኳኖች ያስገብተን ድንኳን ውስጥ የማስተማር ስራ እየሰራን ያለ ነው። መሬቱ ከባድ ጉዳት ከደረሰባቸው ትምህርት ቤቶች ውስጥ የሳቡሬ አንደኛና ሁለተኛ ደረጃ ትምህርት ቤቶች ይገኙበታል። የሳቡሬ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፈቃዱ ቤዞ ረደ መሬቱ በመማር ማስተማሩ ሂደት ላይ ያስከተለውን ተጽዕኖ ሲገልጹ የሳቡሬ ቶንጋይ ትምህርት ቤት ና ደረጃ ትምህርት ቤት አንድ ላይ ተያያዥ ናቸው። ሁለቱም ትምህርት ቤት መሀል ለመሀል እየሰነጠቀው በመሄድ የሁለቱም ትምህርት ቤቶች ብትንትን የማድረግ ሁኔታ ነው የተፈጠረው። በመቀጠል ሂደቱ አሁንም አልቆመም። በዛው ትምህርት ቤቶችም በዛው ልክ እየተሰነጣጠቁ እየተሰነጣጠቁ ይሄዱ የመጀመሪያው ደረጃ ትምህርት ቤት ላይ ያሉትን ሕጻናት አወጣንና ዛፍ ውስጥ እንዲያስተምሩ አደረገ። ሀይስኩሉንም ተማሪዎች ክላስ ገብተው ይማራሉ። ነገር ግን እሱ በተንቀጠቀጠው ቁጥር ቶሎ ይወጣል። እየገባን የምናስተምርበት ሁኔታ ለአንድ ወር ከአስራ አምስት ቀን አሳልፈናል። ካለፈው ሳምንት ጀምሮ ረዳ መሬቱ ባለመከሰቱ በተማሪውና በመምህራኑ ዘንድ አንጻራዊ መረጋጋት እንዳለ ገልጸዋል። የረደ መሬቱን መከሰት ተከትሎ የተለያዩ አካላት ስፍራውን ቢጎበኙትም የክልሉ ትምህርት ቢሮ ካደረገው መለስተኛ ድጋፍ በቀር የተገኘ ነገር የለም ይላሉ አቶ ፍቃዱ ያሰጋን ነው የምናስተምረው። ብሎኬት ተሰንጥቆ ሊወድቅ ይችላል። ትምህርት ቢሮ መፍትሄ እንዲሰጠን በዛ ልክ ጮኸ፣ እኛም ጮኸ። ከዛ በኋላ ለመጀመሪያ ጊዜ አሁን ለህጻናቶቹ ዩኒሴፍ የሚል ሁለት ሸራ መጥቶልናል። ትልቅ ድንኳን ማለት ነው። ለጊዜው እዛ ውስጥ አስገብተናል። አሁን ያመጣ ነው ድንኳን። በተለይ ከህጻና ጋር ተያይዞ ይሞቃል። በእኛ ሀገር በረሃ ነው። በድንኳኑ ውስጥ በአሁኑ ሰዓት እየተማሩ የሚገኙ ተማሪዎች ከሁለት መቶ እንደሚበልጡ የሚጠቁሙት አቶ ፈቃዱ ረደ መሬቱ በመቶዎች ለሚቆጠሩ ተማሪዎች ትምህርት ማቋረጥ ምክንያትም እንደሆነ አመልክተዋል። ህብረተሰቡ ደግሞ በዛ በወቅቱ በነበረው ሂደት ላይ ግማሽ በግማሽ ለቋል። ከዚህ አካባቢ በእንደዚህ አይነት የተማሪ ቁጥሩ ቀንሷል። ሁን ያለንበት ሁኔታ ትንሽ ይከብዳል። በአጠቃላይ ስከጀዋል እስከ ስምንት ያክል ያሉት ወደ ሰባት መቶ አካባቢ ናቸው ያሉት የነበሩት። አሁን ግን ወደ አራት መቶ ሳ አካባቢ ናቸው አሁን እየተማሩ ያሉት። ሀይስኩሉ ላይ ወደ ሶስት መቶ ሀያ አካባቢ ነበር እየተማሩ የነበሩት። መቶ ሰማኒያ አካባቢ ነው አሁን ወደ ክላስ ገብቶ እየተማሩ ያሉት። የወረዳው ትምህርት ጽሕፈት ቤት ኃላፊ ግን ከህዝቡ ጋር ባደረግነው መግባባትና ውይይት በአሁኑ ሰዓት ያቋረጡ ተማሪዎች የሉም ብለዋል። ረደ መሬቱን ተከትሎ እስከ አስራ አምስት ኪሎ ሜትር ገደማ ሰፊ የመሬት መሰንጠቅ ተከስቷል የሚሉት ደግሞ የአዋሽ ፈንታሌ ወረዳ አደጋ ስጋትና ቅነሳ የስራ ሂደት ኃላፊ መሐመድ ሰይድ ናቸው። ከአርባ በላይ እንስሳትን ለሞት 27 ሄክታር ላይ ለነበረ የጤፍ አዝመራ መጥፋት፣ ከ15 ለማያንሱ መኖሪያ ቤቶች ከፍተኛ ጉዳት መድረስ ምክንያት መሆኑን አያይዘው ጠቅሰዋል። አቶ መሐመድ ርዕደ መሬቱ የመማር ማስተማር ሂደቱን ከማስተጓጎል በተጨማሪ በርካታ ሰዎችን ማፈናቀሉን ገልጸዋል። ለፈንታሌ ተራራ ሳቡሬ ቅርብ ነው። በቃ ያለ ጋራው ስር ላይ ሲኖሩ የነበሩ ናቸው። ወደዛ ተፈናቅለው መጥተው ወደ ከተማ ዙሪያ ያሉ ጣራ ጣቢያዎች ላይ se ha el regnón. ስምንት መቶ ሰላሳ አባወራ እና ማወራዎች ተፈናቅሏል። አሁን ሁሉም እየመጣ እየጠየቀ ይሄዳል ዳታዎችን እየሰበሰበ ይሄዳል። እና አሬሲ የሚባል ድርጅት የተወሰነ የሁለት መቶ አባወራዎችን እንደዚህ ካሽ ድጋፍ አደረገ እንሁን ባለፈው ሳምንት ላይ ሌላ ምንም አይነት ድጋፍ ያገኘ የለውም። በተለይ የአካባቢው ተወላጅ ኢትዮጵያውያን እንዲሁም በሳቡሬና በአዋሽ ወንታ ላይ አካባቢ ላይ ያሉ ተወላጆች በውጭም ሆነ በሀገር ውስጥ የሚኖሩ ካሉ ድጋፍ እንታደረጉልን፣ ጤፍ እናቀርባለን። ከአፋር ክልል መንግስት ኮሚኒኬሽን ቢሮ ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳ አልተሳካለንም ከአዋሽ ፈንታሌ መንግስታዊ አመራሮች ያገኘነው መረጃ እንደሚያስረዳው የሰሞኑን አይነት ተከታታይ ርዕደ መሬት በአካባቢው ተከስቶ አያውቅም ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍል ውሃ የሚያመነጭ መለስተኛ ኩሬ በርዕደ መሬቱ መፈጠሩና ከመስከረም 2017 ዓ.ም ጀምሮ በአካባቢው በጥቂቱ 15 ጊዜ ርዕደ መሬት እንደተከሰተ ታውቋል ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ ክርስቲን አራጌን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምፅ በቀጥታ እየቀረበ ያለውን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ መንግሥት 582 ቢሊዮን ብር የሚጠጋ ተጨማሪ የበጀት ጥያቄ አቅርበዋል። የሚኒስትሮች ምክር ቤት በመንግሥት የቀረበውን ተጨማሪ በጀት ለህዝብ ተወካዮች ምክር ቤት መርተዋል። የማክሮ ኢኮኖሚ ማሻሻያውን ተከትሎ ከዓለም የገንዘብ ተቋማትና ከሌሎች ምንጮች ከሚገኘው ገንዘብ ውስጥ ከግማሽ ትሪሊየን በላይ ተጨማሪ የበጀት ጥያቄ እንደሚያቀርብ የገንዘብ ሚኒስቴር ከዚህ ቀደም መግለጹ ይታወቃል። ይህ ገንዘብ በሀገሪቱ ኢኮኖሚ ላይ ሊኖረው የሚችለውን ተጽዕኖ በተመለከተ የመጣኔ ሀብት ባለሙያዎችን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ አጠናቅረዋል። የሚኒስትሮች ምክር ቤት ትናንት ሐሙስ ኅዳር 12 ቀን 2017 ዓ ም ባካሄደው አርባኛ መደበኛ ስብሰባው ለፌዴራል መንግስት በቀረበው 582 ቢሊዮን ብር የሚጠጋ ተጨማሪ የበጀት ጥያቄ ላይ ተወያይቶ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑ ታውቋል። ተጨማሪ በጀቱ የመንግስት የፋይናንስ አቅምና ተጠባቂ ገቢዎችን ታሳቢ በማድረግ የተዘጋጀ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። የኢትዮጵያ መንግስት ባለፈው ዓመት ሐምሌ 22 ቀን ተግባ ያደረገውን ገበያ መር የውጭ ምንዛሪ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያን ተከትሎ ከ27 ቢሊዮን ዶላር በላይ መገኘቱን የገንዘብ ሚኒስትር ዴታ እዮብ ተካልኝ በወቅቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ይህ ገንዘብ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በድጋፍ በብድርና በተለያየ መልክ የተገኘ እንደሆነና በቀጣዮቹ ከሶስት እስከ አራት ዓመታት ውስጥ በተከታታይ ፈሰስ የሚደረግ መሆኑንም አብራርተዋል። ከዚህ ገንዘብ ውስጥ መንግስት ከግማሽ ትሪሊዮን ብር በላይ ለ 2017 ዓ ም ተጨማሪ በጀት የህዝብ ተወካዮች ምክር ቤትን እንደሚጠይቅም ተናግረው ነበር። የማክሮ ኢኮኖሚ ማሻሻያውን ፖሊሲ ተከትሎ መንግስት የዋጋ ንረትን ለመቆጣጠር ተጨማሪ በጀት በመመደብ የሚወስዳቸው እርምጃዎች የሚኖራቸውን ተጽዕኖ በአሉታዊና በአዎንታዊነት የሚመለከቱ ተንታኞች አሉ። የአሁኑ ተጨማሪ በጀት ስለሚኖረው ተጽዕኖ ሙያዊ አስተያየት የጠየቅ ናቸው። የማክሮ ኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንን አዲሱ የበጀት ጭማሪ የውጭ ገቢዎች ላይ የተመሰረተ በመሆኑ በዋጋ ንረት ላይ የጎላ ተጽዕኖ እንደማይኖር ያብራራሉ። ኢንፍሌሽን ላይ ተጽዕኖ የሚያመጣው መንግስት በጀቱን ይጨምርና ያንን በጀት መጀመሪያ በታክስ ፋይናንስ አድርገዋል። ታክስ አይበቃውም፣ ስለዚህ ለኔክስት የሚሄደው ግራንት ላይ ነው፣ እርዳታ እርዳታው ካልበቃው ወደ ብድር ይሄዳል። መጀመሪያ ወደ ውጭ ብድር ይሄዳል። ከዛ በኋላ እሱም አይበቃውም፣ ብዙ ጊዜ ከዛ በኋላ ወደ አገር ውስጥ ብድር ይሄዳል። በትሬጀሪ ቢል ምናምን ይበደራል ማለት ነው እነህ ነገሮች እስካሁን የጠቀሱ ብሎ ነገሮች ኢንፍሌሽነሪ አይደሉ። ምክንያቱም ኦልሬዲ ሲስተም ውስጥ ያለውን ገንዘብ ነው የሚጠቀሙት። አዲስ ገንዘብ ወደ ኢኮኖሚው አይገባም። ይሄ ሁሉ አልበቃ ብሎት ከብሔራዊ ባንክ ዳይሬክት አድቫንስ የሚባል አለ። ሞኔታሪ ፋይናንሲንግ ዳይሬክት አድቫንስ ከወሰደ ያ አዲስ ገንዘብ ሀይ ፓወር የሆነ ገንዘብ ወደ ኢኮኖሚው እየገባ ስለሚሆን ያ ኢንፍሌሽን ላይ ያመጣል። እና እሱ ነው ኢንፍሌሽን ላይ የሚያመጣው። እና ይሄኛው በጀት ጭማሪ አሁን እንደገመት ነው የፎሬን ኤክስቼንጅ ባክድ ከሆነ ኢንፍሌሽን ላይ ብዙ ተጽዕኖ ያመጣል ተብሎ አይታሰብም። የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋ ፈራው ሽታውን በበኩላቸው ምንም እንኳን የተጨማሪ በጀቱ ምንጭ የራሱ ሚና ቢኖረውም ገንዘቡ ጥቅም ላይ የሚውልበት መንገድም በዋጋ ንረት እና በኢኮኖሚው መረጋጋት ላይ ጉልህ ተጽዕኖ እንዳለው ያስረዳሉ። የገንዘብ ምንጩ ለተባለው የገንዘብ ቋቶች ፈቃደኛ ሆነ የሰጡ ይመስለኛል። ራሽናሉ ሊሆን የሚችለው ይሄ ነው። ቤዚክል ግን ትርፍ ሊያመጣ በሚችል መልኩ ገንዘቡ ኢንቨስት ይደረግ፣ በዚህ ላይ አንጻራዊ ጠቀሜታ ባለን የዋጋ ግሽበትን አደብ ሊያስገዛ የሚችል ልማትን መሰረቱን ሊያጸና በሚችል መልኩ መሆን አለበት። መሰለህ እዚህ ግብርና አካባቢ ያለውን ነገር ግብርናው አሁን እኛ ኮምፓራሽ ዳርንቻችን በአብዛኛው መሬትና ገበሬው ናል ቆጥሮ የሚያስረዳው ይሄ፣ ደግሞ ለማንም ግልጽ ነው። ምርትና አገልግሎት ሊበዛ በሚችል መልኩ ገበሬውና ለግል ባላ ድጎማ ወይም ብድር ቢኖር ምርት እንዲበዛ ይሆና አደ- ዋጋ ግሽበት አደር ሊገዛ ይችላሉ። የዋጋ ግሽበቱ ሊቀንስ ከሆነ አጠቃላይ የኢኮኖሚ መረጋጋት ሊያመጣ ይችላሉ። ፕላስ ለሰላምም ኢንቨስትመንት ያስፈልጋል። የሰላምሰላም እንዲመጣ በቂ በጀት ያስፈልጋል። በተጨማሪው የበጀት ጥያቄ ዙሪያ ከገንዘብ ሚኒስቴር ማብራሪያ ለማግኘት የሚኒስትር ዴታው ዶክተር ኢዮብ ተካልኝ የእጅ ስልክ ላይ ደውለን አልመለሱም። ሆኖም ሚኒስትር ዴታው ከተጨማሪው በጀት ገሚሱ ለድጎማዎች የሚውል እንደሆነ በወቅቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። የኢትዮጵያን የኢኮኖሚክ ትራንስፎርሜሽን ማሳካት እንዲቻል ወሳኝ በሆኑ የልማት ዘርፎች ላይ የሚፈስር ሚሆነው ሁለተኛ ለማህበራዊ ድጋፍ በጣም ከፍተኛ የሆነ ኢንቨስትመንት ነው የሚደረገው። ከዚህ ውስጥ ወደ 240 ቢሊዮን የሚሆነው ማህበራዊ ድጋፍ የሚውል ነው ለሴፍቲ ኔት ለሰራተኛ ደሞዝ፣ ለመድሃኒት ድጎማ፣ ለነዳጅ ድጎማ የማክሮ ኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንን ገንዘቡ የውጭ ምንዛሪ ለውጡ ዝቅተኛ ገቢ ባላቸው ዜጎች ላይ የሚኖረውን ጫና ለማቃለል የሚውል መሆኑ ጠቃሚ ነው ባይ ናቸው። ኤክስቼንጅ ሬት ለውጡ ምክንያት ሊመጣ የሚችለውን የዋጋ ጭማሪ የሚቋቋሙበትን ሶሻል ፕሮቴክሽን ለመስጠት ከሆነ ያ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች የሚጠቅም ነው የሚሆነው። በዚህ አስተያየት የሚስማሙት የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን፣ ሆኖም በገንዘብ አጠቃቀም በኩል የመንግስት አካሄድ እንደሚያሰጋቸው ተናግረዋል። ይሄ በጀት ምናልባት ድሆዎችን ለመደጎም ከሆነ መጥፎ አይደለም፣ ግን መሬት ላይ ያለውን ሀቅ በደንብ አይቶ ፖለቲካዊ አሁን ብዙ ጊዜ ኢትዮጵያ የፖለቲካ ፍላጎትን ለማስተካከል መሞከር ይችል አይደለም። እዚሁ ከተማ ውስጥ ብዙ ሚኒስቴር መስሪያ ቤቶች ዘንድ አዳራሽ ያላቸው ሁሉ አዳራሽ ያላቸው አዳማ፣ ሶደሬ፣ ሀዋሳ ከፍተኛ ገንዘብ ነው የሚወጣው። ነው ምልፈ የፓርቲና የመንግስት መዋቅር ገንዘብ ላለቀ መሆኑ በህዝብ ስም በጀት ተብሎ ለፓርቲ ጥቅም በሚያስገኝ መልኩ ገንዘቦች ይውላሉ። ምርትና አገልግሎት ሊበዛ በሚችል መልኩ ይህ ገንዘብ እውቀትና እውነት ላይ ተመስርቶ ተግባራዊ የሚሆን ከሆነ ኑሯችንም ይችል እንደሆነ ይታየኛል። የማክሮ ኢኮኖሚ ፖሊሲ ለውጡን ተከትሎ ኢትዮጵያ ታገኛለች ተብሎ ከሚጠበቀው ገንዘብ ውስጥ አብዛኛውን ፈሰስ የሚያደርገው የዓለም ባንክ በሚቀጥሉት ሶስት ዓመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ አስራ ስድስት ነጥብ ስድስት ቢሊዮን ዶላር እንደሚለቅ የገለጸ ሲሆን ዓለም አቀፉ የገንዘብ ተቋም አይኤምኤፍ ደግሞ ሶስት ነጥብ አራት ቢሊዮን ዶላር የብድር ስምምነት አጽድቋል። ለአሜሪካ ድምጽ፣ ኬኔዲ አባተ፣ አዲስ አበባ። ያዳመጣችሁ ያላችሁት ከአሜሪካ ድምፅ በቀጥታ እየቀረበ ያለውን የአርብ ምሽት ስርጭታችንን ነው። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። በነገራችን ላይ እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ28 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ነው። ወደ መጀመሪያው ዝግጅት ስንሄድ የመጀመሪያው ዝግጅት በዶናልድ ትራምፕ ድጋሚ መመረጥ ላይ የኢትዮጵያውያን ምሁራንን እይታ ይቃኛል። የዶናልድ ትራምፕ በድጋሚ የአሜሪካ ፕሬዚደንት ሆኖ መመረጣቸው እንዳስገረማቸው በርካታ የውጭ አገር ምሁራን ተናግረዋል። የአሜሪካን መራጮችን ትልቅ ቦታ የሚሰጧቸው ጉዳዮች በውል አልተረዳንም ነበር የሚል ስሜት እንዲሰማቸው ማድረጉንም አመልክተዋል። ተመራጩ ፕሬዚደንት በሚቀጥለው አስተዳደራቸው ምን አይነት የውጭ ፖሊሲ እንደሚከተሉ እስካሁን በብዛት ግልጽ ባይታወቅም፣ ጉዳዩን የሚከታተሉ አንድ ኢትዮጵያዊ ተንታኝ ተመራጩ ፕሬዚደንት ከተለመደው ወጣ ያለውን የውጭ ፖሊሲ አካሄዳቸውን አሁንም ይቀጥላሉ ብለው እንደሚያምኑ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስና የቪኦኤ የዋይት ሃውስ ዘጋቢ ፓትሲ ውድቅስዋራ ዘገባን አካቱ የሚከተለውን ሪፖርት ልከውልናል። የዶናልድ ትራምፕ ዳግም መመረጥ ለኢትዮጵያ የውጭ ፖሊሲም ድብልቅ ወይም የተለያዩ እድሎችን ይዞ ሊመጣ ይችላል የሚል እምነት እንዳላቸው ተንታኞቹ ይናገራሉም። ትራምፕ በመጀመሪያው የሥልጣን ዘመናቸው ኢትዮጵያ ላይ ጠንከር ያሉ ቃላት ይሰነዝሩ ነበርም በህዳሴ ግድብ ግንባታ ምክንያት በኢትዮጵያና ግብፅ መካከል ያለውን ጭቅጭቅ በሚመለከት የሰጡትን አስተያየት ለአብኔት አስታውሷል። ትራምፕ እንደ አውሮፓውያን አቆጣጠር በ2020 ዓ ም ጥቅምት ወር በህዳሴ ግድብ የተነሳ ከኢትዮጵያ ጋርም ውዝግብ ያላት ሌላዊቱ ሀገር ሱዳን ከእስራኤል ጋራም ግንኙነቷን እንደሚታድስ ይፋ ባደረጉት ንግግራቸው ላይ ግብፅ ግድቡን ታፈርሳለች ማለታቸው ይታወሳል። አስተያየታቸው ያስቆጣቸው የኢትዮጵያ መንግስት በአዲስ አበባም የዩናይትድ ስቴትስ አምባሳደርን ጠርቶ ማብራሪያ እንዲሰጡ ማድረጉ አይዘነጋም። የትራምፕ አስተዳደር ካበቃ ወዲህ የህዳሴ ግድብ ውዝግብ ሚዛን በመጠኑም ቢሆን ወደ ኢትዮጵያ አጋድሏል። ባለፈው ጥቅምት ወር ግብፅና ሱዳን ተቃውሞ ቢያሰሙም ኢትዮጵያና ሌሎች አምስት የናይል ተፋሰስ ሀገራት የውሃ አጠቃቀም በሚመለከት የናይል ተፋሰስ ስምምነት ወይም የናይል ቤዙን ኢኒሽቲቭ የተባለውን ስምምነት አጽድቀዋል። ቀድሞ የኢትዮጵያ ሕዝብ ተወካዮች ምክር ቤት አባል የነበሩትና በአሁኑ ወቅት የግሎባል ፒስ ባንክ የፕሮጀክት አስተባባሪ የሆኑት የዓለም አቀፍ ግንኙነት አዋቂው ዳያሞዳልም የዲፕሎማሲው ስኬት እንዳለ ሆኖም በቀጣይም ናይል ወንዝን በሚመለከት ተመራጩ ፕሬዚዳንት የሚኖራቸው አቋም ወደ ግብፅ አቋም የሚያደላ እንደሚሆን የተነብያሉ። ለዚህም ምክንያቱ ግብፅ በመካከለኛው ምስራቅ ጉዳዮች ትልቅ ስፍራ ያላት አገር በመሆኗ እንደሆነ ያስረዳሉ። ግብፅ በሕዝብ ብዛት ከአረብ ሀገሮች ትልቁን ቁጥር የያዘች ሀገር ናት። እስራኤልን በሚመለከት የአረብ አገሮች የሚወስዱት አቋም በግብጽ አቋም ላይ ይመረኮዛል። ስለዚህ የአባይ ተፋሰስን በሚመለከት ኢትዮጵያ ላይ የቀድሞውን የአስተዳደር ስርዓት ሊጭኑባት ይሞክራሉ። በዚህም የተነሳ ኢትዮጵያ ሌሎቹን የተፋሰሱን ሀገራት አስተባብራ አንድ አፍሪካዊ ድምፅ በመያዝ ግብፅን በእኩልነትና በፍትሐዊነት ላይ የተመሰረተ የውሃ አጠቃቀም እንዲኖር ውሃውን በሞኖፖል ብቻዋን መቆጣጠር እንዲቀር በሚጠይቀው በአዲሱ ውል ላይ ወደ ድርድር እንድትመጣ ማድረግ ይኖርባታል ማለት ነው። ዛት ሚንስ ኢትዮጵያ ሹድ ትራይ ቱ ሞቢላይዝ ዘ አዘር ናይል ቤዚን ካንትሪስ ኤንድ አን አፍሪካን ቮይስ። በሐዋሳ ዩኒቨርሲቲ የልማት ጥናትናም የጋዜጠኝነት ተባባሪ ፕሮፌሰር መልሰው ደጀነ በበኩላቸውም የግድቡ ግንባታ በመጠናቀቁም ግብፅም ኢትዮጵያም የሚሰናዘሩት የሰጥ አገባም እንደ በፊቱ አይደለም፣ ይረግባል ይላሉም። በመሆኑም ትራምፕና አስተዳደራቸውም ሁለቱንም ወገን ተጠቃሚ የሚያደርግ የመፍትሄ ሀሳብ ይዘው ይቀርባሉ ብለው እንደሚጠብቁም ተናግረዋል። በእኔ አስተያየት የዶናልድ ትራምፕ አስተዳደር ግብፅን የውሃውን ተጠቃሚነት ፍትሐዊ ባልሆነ መንገድ ለእርሷ የሰጠውን ያረጀ ያፈጀ የቅኝ ግዛት ዘመን ውል የሙጥኝ ማለቷን እንድተው መምከር አለበት። አሁን በቅርብ ጊዜ የተደረሰው የተፋሰሱ ሀገራት ስምምነት በሀገራት መጽደቁ ሁኔታውን በጣም እየቀየረው ነው። የትረምፕ አስተዳደርም ያለውን ወቅታዊ ሁኔታ ተረድቶ ጉዳዩን ተጨባጩን ሁኔታ ባገናዘበ መንገድ ያስተናግደዋል ብዬ ተስፋ አደርጋለሁ። የናይል ተፋሰስ የትብብር ማዕቀፍ ውል የሚመለከታቸውን አካላት የሁሉም ስምምነት ያካትት አይደለም በማለት የሚቃወሙት ግብፅና ሱዳን በዚህ ሁኔታ በአንድ ወገን የሚወሰድ እርምጃ በላይኛው ተፋሰስና በታችኛው ተፋሰስ ሀገራት መካከል ብርቱ ክፍ ሊፈጥር ይችላል በማለት አስጠንቅቀዋል። የግብፅ መንግስት የዜና አውታር ሐራም ኦንላይን እንደዘገበው ግብፅና ሱዳን የተፋሰስ ትብብር ማዕቀፍ ውል አስፈላጊዎቹ ስምምነቶች የጎደሉትና ዓለም አቀፍ ህግጋትና ትክክለኛ አሰራርን ያልተከተለ እንደሆነም በመግለጽ ተቻሉም ግብፅ በቅርቡ የኢትዮጵያ ፖሊሶች ያለቻቸውን በመቃወም ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደብዳቤ ልካለችም ኢትዮጵያ በበኩሏም የተጠቀምኩት ኢኮኖሚያዊን የማሳደግ መብትን ነው በማለት ስትከራከር ቆይታለችም በሌላ በኩል ኢትዮጵያ ከሶማሊያ ተገንጥላ ነጻነቷን ካወጀች ከሶማሊላንድ ጋራም የደረሰችው የቀይ ባህር በር ተጠቃሚ የሚያደርጋት የመግባቢያ ስምምነት በኢትዮጵያና ስምምነቱ ሉዓላዊነትን ይጥሳል ባለችው በሶማሊያ መካከል ውዝግብ ቀስቅሷል ስምምነቱን የተቃወመችው ዩናይትድ ስቴትስ የሶማሊያ ሉዓላውነት እንዲከበር ጥሪ አቅርባለች ግብፅ አጋጣሚውም ተጠቅማም ሶማሊያን በመደገፍ ውዝግብ ውስጥ መግባቷ ደግሞም የአፍሪካ ቀንዱን ውዝግብ ይበልጡን አወሳስበውታል ግብፅ ለሶማሊያ ብዙ ቶን የሚገምት የጦር መሳሪያዎችን ሊካለች ተንታኙ የቀድሞ የኢትዮጵያ ፓርላማ አባል ዳያሞዳል እንደሚሉት ትራምፕ የኢትዮ ሶማሌላንድን ስምምነት በሚመለከት የዩናይትድ ስቴትስ መንግስት አቋም ረገብ ካደረጉ ለኢትዮጵያ መልካም እንደሚሆኑላት ያስረዳሉም። የትራምፕ ፕሬዚደንታዊ ምርጫ ማሸነፍ ኢትዮጵያን ሊጠቅማት የሚችልበት እድል ሊኖር ይችላል። ምክንያቱም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ውስጥ በአፍሪካ ጉዳዮች ላይ ለረጅም ጊዜ እየሰሩ አንጋፋዎች ለሶማሊላንድ ነፃ አገርነት እውቅና መስጠት ለዩናይትድ ስቴትስ የተሻለ እንደሚሆን ሊያስረዷቸው እየሞከሩ ስለሆነ ነው። ዘ ሪኮግኒሽን ኦፍ ሶማሊላንድ አዝ አን ኢንዲፐንደንት ስቴት ኢዝ ቤተር ፎር ዘ ኢንትረስት ኦፍ አሜሪካ። የታይዋንንም ጉዳይ ተንታኙ አያይዞም ያነሳሉም። ታይዋንን በሚመለከት ከሚከተሉት ፖሊሲ ጋር ተመሳሳይ ነው። ታይዋን ራሷን የምታስተዳድር አገር መሆኗ ያው የታወቀ ነው። ቻይና ግን የኔ ግዛት ነች ነው የምትለው። የሶማሊያና የሶማሊላንድ ጉዳይም እንደዚሁ ነው። ስለዚህ እኔ እንደሚመስለኝ፣ የባህር በር ለማግኘት ፍላጎት ያላት ኢትዮጵያ፣ ትራምፕና እነዚህ የአፍሪካ ጉዳይ የፖሊሲ አማካሪዎች በሚያደርጉት ንግግር ትጠቀማለች። ኢትዮጵያ ስኮስ ፎር access to the sea will be, will benefit from, oh, this transactional approach of, uh, uh, Trump. ዶክተር መልሶ ደጀነ በበኩላቸው በትራምፕ አስተዳደር ዘመን በአሜሪካ የውጭ ፖሊሲ ብዙ ለውጥ ይታያል በማለት ይከራከራሉ። አስከትለውም ዶናልድ ትራምፕ በመጀመሪያው የአስተዳደር ዘመናቸው ብዙ ልምድ ስላገኙ ፖለቲካ ንግግር ብቻ ሳይሆን በተጨባጭ ያሉ ሁኔታዎችን እያየ ተግባራዊ መፍትሄ መስጠትም እንደሚጠይቅ አስተውለዋል ብዬም ተስፋ አድርጋለሁ ብለዋል። ትራምፕ የሚመጡት ዓለም ሶስተኛው የዓለም ጦርነት አፋፍ ላይ ባለችበት በዚህ ወቅት ነው። በዩክሬን በእስራኤልና በፍልስጤማውያን መካከል እንዲሁም ኢራንን ጨምሮ በአጠቃላይ በመካከለኛው ምስራቅ ያለውን ሁኔታ መመልከት ይቻላል። ስለዚህ አካሄዳቸው የተለየና እነዚህን ሁሉ ውስብስብ ሁኔታዎች በማገናዘብ በጣም ጥንቃቄ የተሞላበት እንደሚሆን ተስፋ አደርጋለሁ። ዶናልድ ትራምፕ የአሜሪካን ጥቅም በሚያስቀድም የውጭ ፖሊሲ የሚያምኑ እንደመሆናቸው ብዙም ጣልቃ ገብ እርምጃ ውስጥ የመግባት ፍላጎት አይኖራቸውም ብዬ አምናለሁ። ተመራጩ ፕሬዝዳንት ቅድሚያ ለአሜሪካ መርሃቸውን ይዘው ወደ ሥልጣን እንደሚመለሱም ቃል ከመግባት ሌላ የመጪው አስተዳደራቸው የውጭ ፖሊሲ ምን እንደሚመስል አልዘረዘሩም። ሆኖም በድጋሚ መረጣቸውን ተከትሎም ከውጭ ሀገር መሪዎች ጋር ባደረጓቸው ውይይቶች በመካከለኛው ምስራቅና በዩክሬን የተካሄደ ያሉትን ጦርነቶች በአፋጣኝ ለማስቆም የገቡትን ቃል እንደሚፈጽሙ አስታውቀዋል። ለእናንተ ለሕዝባችን የገባሁትን ቃል ከመፈጸም ምንም የሚያግደኝ ነገር አይኖርም። አሜሪካን እንደገና ደህንነቷ የተጠበቀ ጠንካራ፣ የበለጸገች ብርቱ ኃይል ያላትና ነጻ እናደርጋታለን። ትራምፕ ቅድሚያ ለአሜሪካ የውጭ ፖሊሳቸውን ይዘው ዋይት ሀውስ ቤተ መንግስት የሚመለሱት እስራኤልና ሐማስ ጋዛ ላይ የሚያካሄዱትን ጦርነት እንዲሁም ሩሲያ ዩክሬን ላይ የሚታካሂደው ጦርነት በቀጠለበት በአሁኑ ወቅት ነው። ዶናልድ ትራምፕ አስተዳደሩ የሚረከቡት እንደ አውሮፓውያኑ አቆጣጠር በሚቀጥለው 2025 ጥር 20 ቀን ነው። ቢሆንም ከወዲሁ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የዩክሬኑን ፕሬዚዳንት ቮሎዲሜር ዜለንስኪን ጨምሮም ከተለያዩ የዓለም መሪዎች ጋርም ተነጋግረዋል። ዮናታንን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤን ይመለከታል። በምስራቅ አውሮፓዊቷ አዘርባይጃን ዋና ከተማ ባኩ ውስጥ ለሁለት ሳምንት የተካሄደው 29ኛው የዓለም አቀፉ የአየር ንብረት ጉባኤ ዛሬ ይጠናቀቃል ተብሎ ይጠበቃል። ሆኖም የጉባኤ ዋና አጀንዳ የሆነውና ለታዳጊ ሀገራት እንዲደረግ የሚጠበቀው የገንዘብ ድጋፍ ዙሪያ እስካሁን ስምምነት ላይ አለመደረሱ ውጥረት ፈጥረዋል። ጎን ለጎን ደግሞ እንደ ኢትዮጵያ ያሉ የአየር ንብረት ለውጥ ምክንያት ለሚደርሱ ተጽዕኖዎች በከፍተኛ ሁኔታ ተጋላጭ የሆኑ ሀገራት ከጉዳት ለማገገምና ከለውጡ ጋር ለመላመድ የገንዘብ ድጋፍ አስፈልጓቸዋል። ስመኝሽ የቆየ ተጋላጭ የማህበረሰብ ክፍሎች ከዚህ የገንዘብ ድጋፍ እንዴት ተጠቃሚ ይሆናሉ ስትል ተጎጂ አርሶ አደሮችንና አርብቶ አደሮችን እንዲሁም የአየር ንብረት ባለሙያዎችን አነጋግራ ተከታዩን ዘገባ አሰናድታለች። በደቡብ ኢትዮጵያ ጎፋ ዞን ሐምሌ ወር ላይ የጣለው ከባድ ዝናብ ባስከተለው ተከታታይ የመሬት መንሸራተት አደጋ ህይወታቸውን ማጣታቸው ከተረጋገጠው 243 ሰዎች መካከል የአቶ ሰለሞን ሶማም ታላቅ እህትና አስራ ሶስት የቤተሰባቸው አባላት ይገኙበታል። ዝናቡ ኦቨር ከመሆኑ የተነሳ እለት መንሸራተት ነው የተከሰተው። ናዳ ከዚህ በፊት ተከስቶ አይታወቅም። እንግዲህ በዋናነት የዚያን እለት ነው የተከሰተው እና ችግሩም እዚያን እለት ነው የተፈጠረው እና እጅግ በጣም አስደንጋጭ ነበር። ከዚህ በፊት አልነበረም። የአየር ንብረት ለውጥ ነው ዋናው መንስኤ ይሆናል ተብሎ ነው የሚገመተው። ይታወቃል። ሞር ደንም እዚያ አካባቢ ስላልነበረ ብዙም አሁን በእንጨት ተከላ ምናምን የሰዋት ተከላም የሚመለስም አይደለም እንግዲህ ነገር በጣም አስደንጋጭ ስለሆነ እንደዛ ነው እና የተረዳነው። በአደጋው ምክንያት አሁንም ድንጋጤና ሀዘን ላይ መሆናቸውን የሚገልጹት አቶ ሰለሞን አርሶ አደር ናቸው። ከአባታቸው በወረሱት ማሳ ባቄላ በቆሎና ጤፍም ያመርቱ ነበር። አሁን ግን ተፈናቃይ ናቸው። በእድሜያቸው አይተውት የማያውቁት አስደንጋጭ አደጋ የደረሰው በደን ምንጣሪና መሬት ያለረፍት በተደጋጋሚ በመታረሱ ምክንያት የአየር ንብረት ለውጥ በመከሰቱ ነው ብለውም ያምናሉ። በኦሮሚያ ክልል ቦረና ዞንም እንዲሁ ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ በተከሰተው ድርቅ ባለፈው ዓመት በሚሊዮን የሚቆጠሩ ሰዎች ለረሃብ ሲጋለጡ፣ የሕዝቡ ዋና መተዳደሪያ የሆኑ ከብቶች በብዛት አልቀዋል። ሚሊዮኖችም ከመኖሪያቸው ተፈናቅለዋል። በዞኑ በሚገኘው የአቤሎ ከተማ ውስጥ በመምህርነት የሚያገለግሉት አቶ ሊበን ጎዳና የደረሰውን ጉዳት ያስረዳሉ። ቦረና ውስጥ ድርቅ ያልተለመደ ነገር አይደለም። ድሮ ያው ስድስት ሰባት ዓመት ቆይቶ ነበር የሚከሰተው። አሁን ግን በቅርብ ጊዜ በኛ እድሜ ታሪክ ውስጥ በጣም እየቀረበ መደጋገሙ በጣም እየቀረበ ነበር የመጣው እና ያለፈው ድርቅ ህብረተሰቡን በጣም ጎድቶታል። ያው እኛ አካባቢ ህዝቡ የሚተዳደረው ዋናው በከብት እርባታ በእንስሳት እርባታ ነው። ከብት ፍየል ነው ያለው። ያው ህብረተሰቡ ብዙ እንስሳቶችን ነበረ ድርቁ ወስዶት የሄደው። ከዛ በኋላ ግን የተከሰተው ዝናብ የመጣው ዝናብ በጣም ትልቅ ጎርፍ አደጋ ነበረ ያስከተለውና የጎርፉ ብዙ ህይወትን ነበረ ብዙ ንብረትን ነበር ያወደመው ነው። አቶ ሊበን በተደጋጋሚ ለድርቅና ሌሎች የተፈጥሮ አደጋዎች ተጋላጭ የሆነውን የቦረና ማህበረሰብ ችግር በዘላቂነት ለመፍታት የማህበረሰቡን ያናኗር ዘይቤ ከመቀየር አንስቶ በርካታ ድጋፍ ሊደረግለት እንደሚገባ ያምናሉ። ለድርቁ ራሱን አዘጋጅቶ ከዛም ባሻገር ግን ድርቆቹ እንዳይከሰቱ ግንዛቤ ከኖ ደኖች እንዳይጨፈጨፉ ደኖች አሁን በጣም ተመንጥሮ ለከሰል ለእንጨት ያሉት ደኖች ራሱ በቦረና ውስጥ በጣም ትኬት ናቸው። አሬሮ ያሉ እዚህ ያገሉ አካባቢ አሁን ከዚህ ሙያ ላይ ሲቴጂ መንገድ ላይ መአት ከሰልታ ያለሽ መአት እንጨታ ያለሽ ይህ ህብረተሰቡ ፌስቡክ ብዙ መተዳደሪያ ያው አርጎ ነው ይሄን አርጎ ነው እንግዲህ እየሰራ ያለው። እንደ ኢትዮጵያ ያሉ ታዳጊ ሀገራት ግን በአየር ንብረት ለውጥ ምክንያት የሚደርስባቸውን ጉዳት ለመቋቋም የሚያስችል መሰረተ ልማት እንደሌላቸው የተባበሩት መንግስታት ድርጅት ያመለክታል። የገንዘብ ድጋፍ ከተገኘ ግን የሚሊዮኖችን ህይወት ለማዳን እና የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት እንደሚቻልም ይገልጻል። በአዘርባጃን ዋና ከተማ ባኩ እየተካሄደ ያለው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ቁልፍና አንገብጋቢ ጉዳይም ይሄ ነው። በአየር ንብረት ለውጥ ምክንያት ከፍተኛ ጉዳትን እያስተናገዱ ባሉ እንደ ኢትዮጵያ ያሉ ታዳጊ ሀገራት እየደረሰ ያለውን ጉዳት ለመቀነስ እንዲያስችል ቃል የተገባው የገንዘብ ድጋፍ እንዲጨምርና ተግባራዊ እንዲሆን ማድረግ። ቢንያም ያዕቆብ በዓለም አቀፉ የአካባቢና ልማት ተቋም ከፍተኛ ጥናት አጥኚ ሲሆኑ በጉባኤው ላይ ታዳጊ ሀገራትን ወክለው ይደራደራሉ። ከቁጥሩ በተጨማሪ አብረው ተያይዘው የሚመጡ ችግሮችን እንዴት መፍታት እንችላለን ነው። ለምሳሌ ማን ነው ይህንን ሊያዋጣ የሚገባው? በፊተኛው ስምምነት ግልጽ ያልተደረጉ ነገሮች ይሄ የማን ኃላፊነት? እነማን ናቸው ማምጣት ያለባቸው ከመንግስት ካዝናቸው ነው የሚያመጡት፣ ወይስ እሱን ተጠቅመው ሌላ በዛ ያለ ገንዘብ እንዲያሰባስቡ ነው ኃላፊነታቸው? ከዛ ደግሞ የግሉ ዘርፍ ምንድነው የሚሰራው? የግሉ ዘርፍ ማዋጣት አለበት ወይ፣ ሌላ አማራጮች አሉ የሚለው ነገር ነው እና እነዚህን በሚመለከት እንግዲህ አዲሱ ቁጥር ወደ 1.3 ትሪሊየን መድረስ አለበት። ከዛም ውስጥ ትልቁ ድርሻ መንግስት ከካዝናው አውጥቶ የሚሰጡ መሆን አለበት። ይሄም ደግሞ በአመት መቀመጥ አለበት ነው እየተባለ ያለው። የበለጸጉ ሀገራት የታሰበውን የገንዘብ ድጋፍ ለመስጠት ስምምነት ላይ ቢደርሱ ታዳጊ ሀገራት ገንዘቡን ለማግኘት እንደ አለም ባንክ ወይም የአየር ንብረት ፈንድ ያሉ ተቋማት ማመልከቻዎችን ማቅረብ ይጠበቅባቸዋል። ከዚህ በፊት በታየው ልምድ ግን ብዙዎቹ ታዳጊ ሀገራት ይህን ገንዘብ ለማግኘት የሚያስችሉ ፕሮጀክቶችን በሚፈለገው መስፈርትና ጊዜ ለማቅረብ እንደሚቸገሩ ባለሙያዎች ይገልጻሉ። ዶክተር የተብቱ ሞገስ የደን ስነ ምህዳር ባለሙያ ናቸው። እኛ ጋር ፎቶ ቁጥር፣ ዳታ በደንብ ጥናት፣ በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ቢባል በዜና ላይ ስለታየ ወይ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱ እየሆነ ያለውን ነገር ሁሉ በጎርፍ ይሁን በድርቅ ይሁን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚሁ የአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጥታ ተዘዋዋሪ አይ ቲንክ መጠየቅ እንችላለን። ሰራችን ለማካካስ ግን መረጃ እስከ ወይ ምንም የምናገኘው ነገር የለም። ድሮ ቻይና፣ ግብጽ የተለያዩ ሀገሮች ሲዲኤም ሲጠቀሙ ኢትዮጵያ አልተጠቀመችም ነበራል። የታዳጊ ሀገራት አቅም ውስንነት በአዘርባጃን ከተነሱ የድርድር አጀንዳዎች መካከል አንዱ መሆኑን አቶ ቢኒያም ያመለክታሉ። አገራቶች ባለሙያዎቻቸው ስፔሻሊ ከታዳጊ ሀገራቶች የሚመጡ ባለሙያዎቻቸው ጥቂት ናቸው። ለትንሽ ማመልከቻ በጣም ብዙ ሰነድና ዳታ የሚፈልግ ነው እና ይህንን ማሟላት በጣም ከባድ ነው። ስለዚህ አንደኛ ያለው ገንዘብ ግልጽ ነው። ማመልከቻዎቹ እንዲቀሉ፣ ከተለያዩ ፋንዶች የሚደረጉ ማመልከቻዎች ወጥነት እንዲኖራቸው፣ የሚጠየቁ ጥያቄዎች ወጥ እንዲኖራቸው የቀለለ ስርዓት ሊዘጋጅ ይገባል ነው እየተባለ ያለው በተጨማሪ ደግሞ ለታዳጊ ሀገራቶች ድጋፍ እንደ አቅም አቅም ግንባታም ሊሆን ይችላል፣ ቴክኖሎጂም ሊሆን ይችላል። የመጽሐፍ አቅምን እና እንደዛ አይነት ፕሮፖዛልን የማዘጋጀት አቅምን ማጎልበት ይገባል የሚል በተለያዩ አጀንዳዎች ላይ እየተነሱ ነው። ታዳጊ ሀገራት ካሉባቸው የውስጥ ችግሮች በተጨማሪ የበለጸጉ ሀገራት ገንዘቡን የሚለቁበት መንገድ ውስብስብ መሆንም ሌላው ፈተና ነው። በመሆኑም ዶክተር የተብቱ ኢትዮጵያ ይህን ውስብስብ አሰራር ተረድተው መረጃዎችን በፍጥነት ማጠናከር የሚችሉ ተቋማት እንድትገነባ ይመክራሉ። ተቋማት በጣም መጠናከር አለባቸው። እስኪ ማን ነው የሚሰራው? የሆነ ለሆነ ሚኒስትር መስሪያ ቤት ሊጠራ ይችላል፣ ግን እስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ ኢቭን አሁን በጣም ዱባይ እያንዳንዳቸው ነገሮች ስታዩ የቴክኖሎጂና ኢኖቬሽን ሴንተር የሪፎሬስቴሽን ናሽናል ሪፎሬስቴሽን ምናምን ሴንተር ሴንተር ሴንተር እያሉ ትንሽ ተቋማት ናቸው። ነገር ግን ኃይል ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው የሚፈልገው። የተንዛዛ ይሄ ሚኒስትር አድርገሹ ተንበርብቆ የዛሬ አምስት ዓመት መልስ በሰጭ ምናጋለሁ ዛሬ ከሆነ መልስ የሚፈልገው እና እንዲህ እንዲህ አይነት ልምዶችን ከሌሎች ሀገሮች እየወሰደ ነው። ሪስፖንሲቭ መሆን መቻል አለብን። በዘንድሮ ጉባኤ የበለፀጉ ሀገራት እንዲሰጡ የሚጠበቀው የገንዘብ ድጋፍ ዙሪያ ስምምነት ላይ መድረስ ከተቻለ ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራት በገንዘቡ መጠቀም የሚያስችል ብቃት ማሳየት ይጠበቅባቸዋል። እስከዛው ለአየር ንብረት መዛባት እምብዛም አስተዋጽኦ የሌላቸው የኢትዮጵያ አርሶ አደሮችና አርብቶ አደሮች በተደጋጋሚ ከሚያጠቃቸው የድርቅና የጎርፍ አደጋ ለመላቀቅ በተስፋ ይጠብቃሉ ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ ስመኝሽን ለቀደመው ዘገባ አመሰግናለሁ ቀጣዩም ዘገባ ቀደም ብለን ካነሳ ነው ርዕሰ ጉዳይ ጋር ተያያዥ ነው በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ መፍጠራቸውን በመስኩ የተሰማሩ ባለሙያዎች እየተናገሩ ይገኛል። ከዚህ ጉዳይ ጋር የተያያዘውን ዘገባ አስማማው አየነው እንደሚከተለው አቀናብሮታል። በአዲስ አበባ ዙሪያ በችግኝ ማፍላትና አረንጓዴ የመናፈሻ ስራዎች ላይ የሚሰራው ሀብታም ዋዳነ በዚህ አካባቢ ጥበቃ ስራ ላይ ለ25 ዓመታት መቆየቱን ይናገራል። አካባቢ ጥበቃ እያምሳው ስራ አንደኛ ችግኞችን ማፍላት ነው። ሀገር በቀል ዛፎችን የፍራፍሬ ዛፎችን እንደዛ ደግሞ የማቶያ አቦችን ዛፎችን እንሰራለን። በተጨማሪ ማዳበሪያዎችን ከተፈጥሮ በስባሽ፣ ከተለያዩ እንስሳት ተዋጽኦ፣ ከሆቴል ተረፈ ምርት ከቀጣ በስባሽ እንዳለ በሙሉ ኮምፖስት እናደርጋለን። እነዚህን ስራዎች ለመስራትም ሰላም አስፈላጊ ነው የሚለው ሀብታሙ አሁን በተለያዩ የሀገሪቱ አካባቢዎች ያሉ የጸጥታ ችግሮች ተንቀሳቅሶ ለመስራት የማይመች መሆኑ በስራው ላይ ተጽዕኖ ስለመፍጠሩ ይናገራል። በእርግጥ እሱ ተጽዕኖውን ተቋቁሞ ስራውን እስካሁን የቀጠለ ቢሆንም በፀጥታ ችግሩ ምክንያት ተንቀሳቅሰው መስራት ባለመቻላቸው ስራቸውን እስከ ማቆም የደረሱ እንደ እርሱ ሁሉ በአካባቢ ጥበቃ ላይ ይሰሩ የነበሩ ሰዎች ስለመኖራቸው ሀብታሙ ይናገራል። ሰላም ከሌለ ነገሮች ይስተዋጓሉ። አሁን እንደምልህ ነገሮች አስቸጋሪ ቢሆንም እኛ ይቻለን ያል ያሸነፍን ያለ ነው። ግን ዞሮ ለእኛ እንደኛ አይነት ባለሙያዎች አንዳንዶቹ ስራ ቆም ያሉ አሉ፣ ጫና ያለባቸው አሉ። መንቀሳቀስ አሉ መንቀሳቀስ አሉ አሉ። መኪና ካልተንቀሳቀሰ አካባቢ ላይ ሰላም ከሌለ ማናችን ሄድ አንችልም። ሪስክ ነው፣ ምክንያቱም በጣም ብዙ ነገር አናጣለን። ስለዚህ ሰላም ትልቁ ነገር፣ ውዱ ነገር ሰላም ነው። በሀገራችን ላይ በዓለም ላይ ከዚህ ሰላም ቢኖር በጣም የተሻለ ደስተኛ ችነኛል፣ የተሻለ ስራለ አሁን ያለው ነገር ይቀንሳል እንጂ መሳሳችን አላቆምንም። ግን ጫና አለው። በጣም ጫና አለ። በዓለም አቀፍ ደረጃ እንደ አውሮፓያን አቆጣጠር በ2023 ብቻ ከ ሰባ በላይ በትጥቅ የታገዙ ግጭቶች መከሰታቸውን መመዝገቡን የሚገልጸው የተባበሩት መንግስታት ድርጅት እነዚህ ግጭቶች በሰብአዊነት ላይ ያደረሱት ጉዳት የከፋ ቢሆንም በአካባቢ ጥበቃ ላይም ያደረሱት ተጽዕኖ ከፍተኛ ነው ይላል። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ መምህሩ ዶክተር አዲሱ ፈቃዱ የአካባቢ ጥበቃ ስራና ግጭት የሚቃረኑ ነገሮች ናቸው ይላሉ። በኢትዮጵያ በተለያዩ አካባቢዎች ያሉ ግጭቶችም በአካባቢ ጥበቃ ስራዎች ላይ የሚኖራቸውን ተጽዕኖ እንደሚከተሉ ያብራራሉ። ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደን ምንጣሮች ይካሄዳሉ ለሚሊታሪ ኦፕሬሽን ሲባል። ይሄም ያው ሀገራችን ከተያያዘችው ከተለያዩ ግሪን ሌጋሲ እና ሌሎች የተያያዝ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ህይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችን፣ በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። ሌላ ደግሞ የአፈር ድግሬድ መሆን፣ በተለይ የአፈር ግጭት የሚካሄድባቸው አካባቢዎች፣ የእርሻ መሬቶች ብዙ ቦታ አሉ። እነዚህ የእርሻ መሬቶች ደግሞ የተለያየ አይነት መሳሪያዎች ከፍተኛ መሳሪያ ከፍተኛ ጉዳት ሊያደርሱ የሚችሉ መሳሪያዎች እነዛ መሬት ላይ በሚሆኑበት ሰዓት ላይ ያው መሬቱ ለምነቱን ከማጥፋትም ባለፈ የተለያየ አይነት ጉዳት ይደርስባቸዋል። ዶክተር አዲሱ ኢትዮጵያ በዓለም አቀፍ ደረጃ የምታወቅባቸው ፓርኮችና በውስጣቸው የያዟቸው የዱር እንስሳትም በግጭት ወቅት በቂ ጥበቃ ስለማይደረግላቸውና ለጎብኚዎቹ ምቹ ስለማይሆኑ ሀገሪቱን ለከፍተኛ ጉዳት ይዳርጋታል ይላሉም። ሀገራችን ብዙ አመታትን የጠበቀቻቸውና ጥቅም የምታገኝባቸው የነበሩ በተለይ ፓርኮች በቀላሉ አክሰሰብል አይሆኑ ውስጣቸውም ያሉ ሀብቶች በተለይ የተፈጥሮ ሀብቶችንም በዘላቂነት መጠቀም እንዳይቻልና ለቱሪስቶች አክሰሰብ የማይሆኑባቸው ሁኔታዎችም እስከ መፈጠር ይደርሳል ማለት ነው። ስለዚህ እንደ ሀገር ያው በተቻለ መጠን ሀገር በቀል ግጭቶችን ምን ያው እዚህ ጋር የሚሰሩ ባለሙያዎችን ብዙ ግጭት ላይ የሚሰሩ ባለሙያዎች ሊናገሩ ይችላሉ ነገር ግን ከአካባቢ ጥበቃ አንጻር ስናየው የግጭት መኖር አንድ አካባቢ ላይ ኮንፍሊክት መኖር አካባቢ ጥበቃ ላይ ከፍተኛ ጉዳት ያደርሳል። ይህም ድሮ እኛ ስንጠብቃቸው የነበሩ ነገሮችን እንደ ቀላሉ ልናጣቸው ይኖራል እና ግጭቶችን ማስቆም ይቻልበት ሁኔታዎች ላይ ቢደረግ አካባቢ ላይ ከዚህ ቀደም የሰራ ናቸው ስራዎችን አሁንም እየሰራ ናቸው ላሉ ስራዎችንም ትልቅ አጋዥ ይሆናል ማለት ነው። ስለዚህ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ የሆነ የቱሪስት ገቢ የምናገኝባቸው እና ሀገር በቀል እንስሳቶችን በተለይ ኢንደሚክ ብለን የምንጠብቃቸው እንስሳቶች እና እጽዋቶችን በቀላሉ የምናጣበት እድል በጣም ሰፊ ነው የሚሆነው እና ለዚህም ልዩ ትኩረት ቢሰጠው እላለሁ። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 2001 ጀምሮ በጦርነትና በትጥቅ ግጭቶች ውስጥ የአካባቢው ብዝበዛን መከላከል በሚል በኢትዮጵያ አቆጣጠር ጥቅምት 27 ወይም በፈረንጆቹ ዳር 6 ዓለም አቀፍ ቀን ሆኖ ታስቦ እንዲውል ያደርጋል። ነገር ግን አሁንም ቢሆን የሚከሰቱ ግጭቶችም ሆኑ በአካባቢ ጥበቃ ላይ የሚደርሱ ጉዳቶች እየተመራከቱ ስለመምጣታቸውም በሚያወጣቸው ሪፖርቶች ላይ አመላክቷል። በሚወደው የአካባቢ ጥበቃ ስራዎች በሚያገኘው ገቢ የሚተዳደረው ሀብታም ዋዳንም ስራዎቹን በተሻለ ለማከናወን ሰላም ትልቅ ዋጋ እንዳለው ጠቅሶ በኢትዮጵያ እውን ይሆን ዘንድ መንግስትን ጨምሮ ሁሉም የሚጠበቅበትን ሀላፊነት እንዲወጣ ይጠይቃል ሰላም ሲኖር ሁሉ ነገር ሰውም ደሰኛ ይሆናል ነገሮች ሁሉ ቀና ይሆናሉ ስለዚህ ሰላም ቢመጣ ደስ ይላል ሁም ከአቅጣጫ ሰው ከምንም ነገር ሳይሆን ሰላም አስፈላጊ ሰው ነው እንደተባበሩት መንግስታት ድርጅት መረጃ ባለፈው ዓመት በዓለም ዙሪያ በተከሰቱ ግጭቶች ብቻ 120 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል፣ በርካቶችም ለሞት ተዳርገዋል። ግጭቶች ከሚያደርሱት ሰብዓዊ ጉዳት ባለፈ ለቀጣዩ ትውልድም ፈተና የሆነውን የአየር ንብረት ሁኔታ የሚያባብሱ ተጽዕኖዎችንም አስከትለዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አስማማውን ለቀደመው ዘገባ አመሰግናለሁ። ለምሽቱ ያዝንላችሁ የመጨረሻ መሰናዱ እንሻገር። አዲስ ቸኮል ከመንገድ ዳር ዛፎች ጋር በፍቅር ስለወደቀው በጎ ፈቃደኛ ይነግረናል። በምስራቁ የኢትዮጵያ ክፍል ድሬዳዋ መሃል ከተማ የምትገኘውና ከመንገድ ግራና ቀኝ የተተከሉ ዛፎች ቅርንጫፎች ተገናኝተው በፈጠሩት ጥላት ትታወቅ የነበረችው ከዜራ ዕለት በዕለት አረንጓዴ ቀለሟ ማጣቷ ያሳሰበው ዋለልኝ በግል ተነሳሽነት የመንገድ ዛፍ መትከል እንደጀመረ ይናገራል። እንደአጋጣሚ በስራ ምክንያት ለአጭር ጊዜ ወደ ሌላ ቦታ ሄጄ ነበር። ስመለስ ብዙ ነገሮች ተበላሽተውን የጠበቁኝ የማቀው ስፍራችን ዛፎቹም እንደነበረ አለም፣ የጽዳትና የውበቱም ጉዳይ ተበላሽቶን የጠበቀኝ ና እስቲ ለምን አና ጽዳን በሚል ከአንድ ጓደኛዬ ጋር ማጽዳት ጀመርን። ከዛ የመጀመሪያውን ጽዳት ከጓደኛዬ ጋር አጸዳው። ከዛ በኋላ ያለውን ነገር ልቆም አልቻልኩም። ጽዳቱ ሲያልቅ ይህን ቦታ በምን ዘለቄታው ለምን ከዚህ በተሻለ እንዲያምር አናደርግም? በሚል ያገኘሁትን ነገር መትከል ጀመር ሲጀምር በእውቀት አይደለም። መማር ከፈለገ ማንም ሰው ከተፈጥሮ ይማራል። ዋለልኝ አሁን እያንዳንዳቸው በአራት ሜትር ስፋት የሚገመጡ ሶስት አካፋ መንገዶች ላይ የተከላቸውን ዛፎች ይንከባከባል። የሰዎችን ትኩረት የሚስበው ይህ ቦታ ለዋለልኝም የስራ ቦታ እንደሆነለት ይናገራል። አንድ ሰው እርግጠኛ ነኝ እንደኔ ድንገትም ቢሆን ተገዶም ቢሆን መትከል ከጀመረ በኋላ የሚያቆም አይመስለኝም። ቀጥታ ከህይወትና ከተፈጥሮ ጋር ነው የሚገናኘው። ተፈጥሮን አንድ ሰው መረዳት ሲጀምር ምርኮኛ ነው የሚሆነው። እኔ አንዴ ጀመርኩ ላቆመው አልቻልኩም። በፎቶ የማስታወቂያ ስራና ተያያዥ ሙያ ላይ የተሰማሩ ባለሙያዎች ቦታው የስራ እድል እንደፈጠረላቸው ይናገራሉ። ዚህ አካባቢ ነው ብዙውን ጊዜ ልደት አንዳንድ ነገሮችን ከአዲስ አበባ ሰዎች ሲመጡ የከዚራ ጥላ የቱ ጋር ነው ብለው ስለሚጠቅሱ እዚህ አካባቢ አምጥቼ ካሜራን ፎቶ አነሳቸዋለሁ። ተንቀሳቃሽ ነው። በእርግጥ ድሬዳዋ ላይ ብዙ ቦታዎች አሉ፣ ግን ተመራጭ እዚህ ነው። ዋለ የሰራቸው ተንቀሳቃሽ ብዙ ተንቀሳቃሽ ካሜራማኖች እዚህ ነው የሚያነሱት። ለድረትም ይሁን ለስብሰባ ይሁን ኢቭን ዜሮ ሶስት ቀበሌ ሰዎች እንኳን ሲሰበስቡ እዚ አካባቢ ነው የሚሰበስቡት። ይህ ቦታ ብዙ ነገሮችን ብዙ ፕሮግራሞችን አስተናግዷል። ድሬዳዋ መጥተው እዚህ ቦታ ፎቶግራፍ ያልተነሳ ሰው የለም። እኔ ብዙ ቦታ ብዙ ፕሮግራሞችን ሰርቼበታለኝ። የመጀመሪያው ሰርግ፣ ልደት፣ ፊልም። ኢትዮጵያ ላይ አሁን ትንሽ ቀዘቀዘ እንጂ ፊልም በአብዛኛው እዚህ ድሬዳዋ ፊልም ሲሰራ ከሀያ ያላነሱ ፊልሞች እዚች ቦታ ላይ ተሰርተዋል። ምክንያቱም እኔ ሎኬሽን መርጥላቸዋለሁ ድሬዳዋ ላይ ባለው ነገሮች አንደኛው የሚመርጠው ከዚራ እዚሽ ነው። እዚህ ቦታ በጣም ብዙ ነገር ሰርተንበታል። ሌሎቹም ሰርቶበታል ክሊፖች። አሁን ደግሞ ወጣቶቹ ቲክቶክ በጣም የሚሰሩበት እዚህ ቦታ ነው። ዋለልኝ ይህን ስራ ሲጀምር ከሰባት ዓመት በፊት በሕይወት የተለዩት እናቱ በሚያደርጉለት የገንዘብ ድጋፍ ይደጎም እንደነበረ ይናገራል። በኋላም ከሀገር ውስጥና በውጭ የተሰበሰበለት ወደ አንድ መቶ ሺ ብር የሚጠጋ ብር ለስራው አስተዋጽኦ እንዳደረገለት ይናገራል። በቁጭት የጀመረውና በልምድ ያዳበረው የአካባቢ ልማት እውቀቱ ወጪውን ባይተካለትም ጥቂት ገቢ እንደሚያመጣለት ይናገራል። አሁን በሙያ ደረጃ ይሄ ነገር ባለሙያ ሆን ያለው የሰዎችን ግቢ የተለያዩ ቦታዎችን ሄጄ እንከባከባለው ተክላለው እንትላለው። ግን እኔን የሚነካ ማንኛውም ገንዘብ ግራውንድ የሚያደርገው እዚህ ስራ ላይ ነው። አንዳንዴ ኔጌቲቭ ውስጡ ላገብቼ ስለሆነ የምሰራው መጣ ብለው መጣ ብለው እኔጋ የሚቆይ ነገር የለም። ወዲያው ነው ፍሎ የሚያደርገው። ስፍራው የበለጠ ለምቱ ወደ መናፈሻነት ቢቀየር ሙሉ በሙሉ ወጪውን እንደሚሸፍን በተጨማሪም ገቢ ሊያመጣለት እንደሚችል ይጠቁማል። አሁን አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽቱን እላችሁ